በአፋር አይሳኢታ ዱብቲ አካባቢ የውጭ ሀገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትናንት በስቲያ ያሰነዘሩት በተባለ ጥቃት በርካታ ሰዎች መገደላቸውን፣ መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። በጥቃቱ አስራ ሰባት ሰዎች መገደላቸውንና ሰላሳ አራት ሰው መቁሰሉን የአፋር ወረዳ አስተዳደር ለአሜሪካ ድምፅ አረጋግጧል። መሰናራጌ ዝርዝሩን ይዟል። ወደ አካባቢው በስልክ ደውዬ ያገኘኋቸው አስተያየት ሰጪዎች እንደሚሉት በአፋአምቦ አካባቢ ገረኒ ልዩ ስሙ አውብሎ በተባለው ቦታ ነው ጥቃቱ የተሰነዘረው። ተሰነዘረ ስለተባለው ጥቃትና ስለደረሰው ጉዳት እንዲነግሩኝ አፋአምቦ ወረዳ አስተዳዳሪ አቶ ሁሴን አሊን በስልክ ጠይቄያቸው ነበር። ከሌሊቱ አስር ሰዓት ላይ የሶማሌ ልዩ ሀይልና የጅቡቲ ኢሳ አብሮ ተቀነባብሮ ተቀናጅቶ መጥቶ ቤቱም አንድ ወጣትም እንስሳም ያለበት ቦታ ላይ ሀይለኛ ተቶ በትልቅ መሳሪያ በመትረየስም በቦምብም በላውንችር ሀይለኛ ተኩስ ከፍቶ ብዙ ህጻን ብዙ አረጋውያን ብዙ ሴቶች የሞቱም አሉ የቆሰሉም አሉ። በጥቃቱ ጉዳት ደርሶባቸዋል የተባሉ ሰላሳ አራት ሰዎች በአሳይታና ዱብቲ ሆስፒታሎች ሕክምና እየተደረገላቸው መሆኑን እና የተወሰኑት ደግሞ ወደ መቀሌ ሆስፒታል መላካቸውን ጠቁመዋል። የሞቱት አስራ ሰባት ነው አራቱ ሴት አንድ ህጻን የስድስት ወር ህጻን ሌላው ወንድ ሆኖ ጎልማሳም አለ መካከለኛም እድሜም አለ ወጣትም አለ እስከ አስራ አራት እስከ አስራ ሁለት እድሜም አለ ሽማግሌዎችም አሉበት። የሟቾችን ቁጥር ወደ ሀያ አንድ ከፍ የሚያደርጉትም አሉ። በአንጻሩ የአፋር ብሔራዊ ክልላዊ መንግስት ወንጀል መከላከል ምክትል ኮሚሽነር አህመድ ዑመድ በጥቃቱ አስራ ስድስት ሰዎች መሞታቸውን ለሀገር ውስጥ መገናኛ ብዙሀን ገልጸዋል። የአካባቢው ነዋሪ በወሰደው የመከላከል እርምጃም ጥቃቱን ከፈጸሙት አካላት ከአስር በላይ የሚሆኑት መ ገደላቸውን ተናግረዋል። ከነሱ የሞቱ ሰዎች ላይ የለበሱት ሚኒቴሪን ተገኝተዋል። የሶማሌ ልዩ ኃይል ሚኒቴሪ የሶማሌ ልዩ ኃይል መታወቂያ፣ የጅቡቲ ደግሞ የጅቡቲ ሚኒቴሪና የጅቡቲ መታወቂያ የጅቡቲ ሪፐብሊክ ቢ አይዲ ይላል እና በዛ ነው መረጃ ልናገኘቻል፣ ነው እጃችን ላይ ነው መረጃቸው። በጥቃቱ ጉዳት የደረሰባቸውን ወደ ህክምና ለማድረስ በስፍራው ተገኝቼ ነበር ያሉት አስተያየት ሰጪ አየሁት ያሉትንም መረጃ እንዲህ አክለዋል። በእርቃታ ድርሶ ሲመለሱ በአፋር ህዝቦች ተይዘዋል። መኪኖቹ የሶማሊላንድ የመኪና ተገኝተዋል። ታርጋ የያዘ ከሞቱት ውስጥ ደግሞ የጅቡቲ ወታደሮች አሉ። ደግሞ ሙሉ የጅቡቲ ወታደር የጫነት መኪና አቃጠሉት አፋሮቹ። መንገድ ላይ የተያዘ መኪናም አለ። አሁን አካባቢውን በጣም ስጋት ላይ ይገኛል። ያው እንግዲህ እንስሳ ብዙ እንስሳ ሙቶ ብዙ እንስሳ ደግሞ ወደ ጫካ ሲቶከት ዳሮ ወደ ጫካ ገብቶ የጠፉም አሉ። እነዛን ለመፈለግም መርቶ ቁጭ ብሎ እየጠበቁ ነው። ጉዳዩን የክልሉ መንግስት አውቆታል አውቆ ሳት የጋባ ማለት ትናንትና ከክልል አመራሮችም ገብቶ ያ ቦታ ድረስ አይቶ ያዩማሉ። ጸጥታ ሀይሉ ወደ እናንተ አልመጣም አልመጣም አልመጣም። የኢትዮጵያ ዜና አገልግሎት ዛሬ የምክትል ኢታማዦር ሽም ጽፈት ቤት ኃላፊ ኮሎኔል ተስፋዬ አያሌውን ጠቅሶ እንደዘገበው የጅቡቲ ጦር የኢትዮጵያን ድንበር ተሻግሮ በአፋር በኩል ጉዳት አድርሷል የሚለው ወሬ እውነት አይደለም፤ ጅቡቲም ኢትዮጵያን የመውረር ሀሳብ እንደሌላትና የሁለቱ ሀገራት ወዳጅነትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ይሁን እንጂ በአካባቢው በግጦሽ በውሃ በሌሎች ምክንያቶች አልፎ አልፎ ግጭት እንደሚፈጠር የተናገሩት የምክትል ኢታማዦር ሽም ጽፈት ቤት ኃላፊ በክልሉ ዜጎች ላይ የደረሰውን ጉዳት የመከላከያ ሰራዊት እያጣራ ነው ማለታቸውን ይዚያ ዛሬ ዘግቧል የሚመለከታቸውን የክልሉን አመራር ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው የምመለስበት ይሆናል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ